ጤናና አካባቢ የቦረና ታይፕ የሚባለውን አሁን የቦረና አይነት እጣን በዓለም ገበያ ላይ የታወቀ የተመዘገበ የእጣን አይነት ነው። የቦረና ታይፕ እጣን ብላ ኢትዮጵያ ወደ ውጭ ኤክስፖርት የምታደርገው እጣን የሚለቀመው ቦረና አካባቢ በኦሮምኛ ደከራ ተብሎ ከሚታወቀው በእንግሊዝኛው በሶሊያ ነግሌክታ ከሚባለው ዝርያ ነው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። የደረቅ ደን አስተዳደር ላይ ላለፉት አራት አመታት ጥናት ያካሄደውን የደን ባለሙያ የዶክተር አደፍርስ ወርቁን ድምጽን ያስቀደም ነው። በሙቀትና በረሃማነቱ የሚታወቀው የኢትዮጵያ አካባቢ ስላለው የተፈጥሮ ደንና ይዞታው ከባለሙያው ያገኘነው ማብራሪያ ያጠናቅረናል። አብረን እንቆይ። ጥናቶች እንደሚያመለክቱት ኢትዮጵያ ውስጥ 55 ሚሊየን የሚሆኑ የደረቅ ደን አይነቶች ይገኛሉ። ሆኖም ለጣውላ ምርት ሲባል የሚቆረጠውና ለማገዶ እንጨትነት የሚውለው በመበርከቱ ስብጥርና አይነቴውን እያመናመነ ለአደጋ እያጋለጠው እንደሆነን የሚገለጸው ቆላማው አካባቢ በበረሃነቱና በሙቀቱ ኃያልነት እንጂ በውስጡ ይህን ያህል የተፈጥሮ ሀብት ማከማቸቱ ላይታወቅለት ይችላል። የቆላ አካባቢ ደኖች ለአርብቶ አደርና ለከፊል አርብቶ አደሩ ማህበረሰብ የሚኖራቸውን ማህበራዊና ኢኮኖሚያዊ ጠቀሜታ ለማሳደግ የደረቅ ደን አስተዳደር ላይ ለዶክትሬት ዲግሪው እዚህ ጀርመን ድሬዝደን ቴክኖሎጂ ዩኒቨርሲቲ በአካባቢ የተፈጥሮ ሳይንስ ፋኩልቲ ለአራት ዓመታት ጥናት ያካሄደው ዶክተር አደፍርስ ወርቁ ስለ ኢትዮጵያ ደን ሲነገር ትልቁ ደን ያለው ቆላማ አካባቢ እንደሆነ ያስረዳል። ስለዚህ ለድርቁ ለአየር ንብረት ለውጥ የተጋለጠ አካባቢ ነው። እንግዲህ ቆላማ የምንለው የሀገሪቱ አካባቢ ይሁንና ቆላ ስለሆነ በበረሃማነትም እየተጠቃ ያለው ወይም ደግሞ ኦልሬዲ የተጠቃ አካባቢ ቢሆንም ዶ አይደለም አንዳንዶቹ አሁን ድራይላንድ ቆላ የሚለውን ምንም የሚጠቅም ሀብት በውስጡ የሌለበት በተለይ ብዙ ደን የማይገኝበት ባዶ አካባቢ ወይም እጅግ የተጎዳ አካባቢ ብቻ አድርገው ያዩታል። ነገር ግን የኢትዮጵያ ደን ትልቁ ደን ያለው ቆላ ነው። እነዚህ አካባቢዎች በጣም ሴንሴቲቭ የሆኑ መጠበቅ የሚገባቸው አካባቢዎች ቢሆኑም በውስጣቸው ከፍተኛ የሆነ ሀብት ክምችት አለባቸው። በተለይ የደን ሀብት ክምችት። ችግሩ ግን ምንድን ነው? እንግዲህ ልማቱም ጥናቱም በባለፉት የኢትዮጵያ ታሪኮች ያተኮረው በደጋማውና በወይና ደጋው አካባቢ ስለነበረ አሁን በቅርብ ጊዜ ባለፉት ሁለት ሶስት አስርት አመታት፣ ሊሆን ይችላል ጥናቱም ልማቱም ወደ እነዚህ ወደ ቆላማ የኢትዮጵያ አካባቢዎች እየሄደ ያለው እንግዲህ መንገድም ስላልነበረ፣ የሴኪሪቲ ችግርም ስለነበረ እነዚህ አካባቢዎችም በደንብ አላየናቸውም፣ አላወቅናቸውም ገና ምን አይነት ሀብት በውስጣቸው እንደያዙ መረጃዎች ስላልነበሩ ወደ ልማት ውስጥ ማቀናጀት አልተቻለም እና ከዚህ የተነሳ የቆላ ደኖች በብዛት ለአደ ጋ ነው እየተጋለጡ የመጡት። ምንም እንኳን አብዛኛው የደን ሀብት የቆላው ደረቅ ደን ነው ቢባልም በእርሻ መስፋፋትና ሰፈራ ምክንያት ለአደጋ መጋለጡንም ባለሙያው አመልክቷል። ከቅርብ አስርት አመታት ወዲህ የደን ምርምርና ጥናቱ የቆላ ደረቅ ደኖች ላይ ማተኩር ሲጀምርም የሚሰጡት የኢኮኖሚም ሆነ የአካባቢ ጥበቃ ጥቅም ትኩረት እንዳገኘም ተጠቅሷል። በኢትዮጵያ ከፍተኛውን የደን ሀብት ያከማቸው ቆላማ አካባቢ የሚገኘው ደረቅ ደንም በራሱ የተለያዩ ክፍሎች አሉት። ዶክተር አደፍርዝ ለምሳሌ አሁን ይሄ ትግራይ አካባቢ ይዞ ወደ ጋምቤላ መዳረሻ ድረስ ያለውን የደን አይነት የኮምብሬተም ተርሚናሊያ የደን አይነት ወይም የቆላ ደን አይነት እንለዋለን። ይሄ የደን አይነት በብዛት የዚህ የጣን ዛፍ ቦሶሊያ ፓፕሪፌራ የሚባለው የዛፍ ዝርያ እንደዚሁም ሌሎች የተለያዩ የግራር ዝርያዎች፣ እነዚህ ሙጫ የሚሰጡ የግራር ዝርያዎች እንዲሁም ሌላ አይነት ምርቶች የሚሰጡ በርከት ያሉ ዝርያዎች የሚገኙበት ደን ነው የሰሜኑ እና የሰሜን ምዕራቡን የሀገራችንን ክፍል የሚያጠቃለው ቆላማ አካባቢውን ማለት ነው። ወደ ስምጡ ሸለቆ እና ወደ ደግሞ ወደ ደቡብ ደቡብ ምስራቅ በተለይ የሶማሌ ክልልን ይሄ ቦረናን አካባቢ ይዞ ያለውን ደግሞ አኬሻ ኮሚፌራ ቪቴሽን ፎርሜሽን ተብሎ ተለይቷል። እሱ ደግሞ እነዚህ ግራር እና ኮሚፌራ የሚባሉት የዛፍ ዝርያዎች የሚበዙበት አካባቢ ነው። የቆላ አካባቢ ደኖች በተለይም በደቡብና ደቡብ ምስራቅ ኢትዮጵያ አካባቢ የሚገኙት የደረቅ ደን አይነቴዎች ለማህበረሰቡም ሆነ በሀገ ደረጃ የኢኮኖሚ ጠቀሜታቸው ከፍተኛ እንደሆነ ነው ዶክተር አደፍርስ የዘረዘረው። በርከት ያሉ ለንግድ የሚውሉ ለምሳሌ እንደ እጣን አሁን የኦጋዴን እጣን የሚባለው እጣን በጣም የተለየ እጣን ነው። የቦረና ታይፕ የሚባል እጣን አለ። ይህም ከሌላው የሀገሪቱ ክፍል የማይገኝ በደቡብ እና በደቡብ ምስራቅ አካባቢ ብቻ የሚገኝ የእጣን አይነት ነው። እንደዚሁም ከርቤ፣ አበከድ የሚባሉ የተለያዩ በዓለም ገበያ ተፈላጊነት ያላቸው ምርቶች የሚመረቱበት የደን አይነት ነው። በዛ አካባቢ ያለው አኬሻ ኮሚፌራ የሚባለው ማለት ነው። በውስጣቸው እጅግ በርካታ አይነት ዝርያዎች አሉ ለግጦሽ የሚሆኑ፣ መድኃኒትነት ያላቸው፣ ለምግብነት የሚውሉ እንደዚሁም አሁን ያልኳቸው እነዚህ ለንግድ ኢትዮጵያ ወደ ውጭ ኤክስፖርት የምታደረጋቸው እጣንና ሙጫዎች የሚለቀሙባቸው ደኖች ማለት ነው። የደኑ ጥቅምን በተመለከተ እስቲ እንነጋገር። በተለይ እዛ ላለው በብዛት ለሚኖረው ላርብቶ አደሩ ሊሰጡ የሚችሉት አስተዋጽኦ ወይም ሊጠቀምበት የሚችልበት መንገድ በኢትዮጵያ አሁን በጣም የሚመገዝ ቲምበር የሚመረትበት በርካታ ደን ስለሌላት እንደውም አንዳንድ ጥናቾች የሚያሳዩት በኢኮኖሚው ዘርፍ የቆላ ደኖች ናቸው ከደጋው ደን ምናልባትም ሊልቅ በሚችል ሁኔታ አስተዋጽኦ እያደረጉ ያሉት ይሄ ደግሞ ለአካባቢው ኢኮኖሚ፣ ለማህበረሰቡ፣ በሀገር ደረጃም ሲታይ ማለት ነው። እና ይህንን ለምሳሌ ኢኮኖሚው ላይ ያላቸውን አስተዋጽኦ ብንመለከት፣ የተለያዩ ፕሮዳክቶች ኢትዮጵያ አሁን ከቆላ ደኖች ውስጥ እየሰበሰበች ወደ ውጭ ትልካለች። በተለይ ዕጣንና ሙጫ ከቆላ ደኖች ነው እየመጣ ያለው እና ኢትዮጵያ ወደ ውጭ ኤክስፖርት ከምታደረጋቸው ከደኑ ዘርፍ ከምታገኛቸው እጅግ ጥቂት የኤክስፖርት አርቲክሎች ከቆላ ደን የሚመጣው ዕጣንና ሙጫ ነው እና በሀገር ኢኮኖሚ ላይም የሚያደርገው ከፍተኛ የሆነ አስተዋጽኦ አለ። ለምሳሌ እዚህ ላይ የሚሰሩ ከሰላሳ የማይተናነሱ በዕጣንና ሙጫ ወደ ዓለም ገበያ ኤክስፖርት የሚያረጉ ካምፓኒዎች አሉ ኢትዮጵያ ውስጥ እና እነዚህ ካምፓኒዎች እንግዲህ ብዛም የሚነስ በርከት ያለ የስራ እድል ይፈጥራሉ ማለት ነው በአመት ለምሳሌ ከጣን ዘርፍ ብቻ ከሀያ አምስት ሺህ እስከ ሰላሳ ሺህ የሚገመት የስራ እድል ይፈጠራል። ይሄ እንግዲህ ዘርፉ ባላደገበት ሁኔታ ነው። ሊያውም ዘርፉ በጣም በባህላዊ ሁኔታ ዕጣን እየተመረተ በሚሸጥበት ሁኔታ ነው ይሄን ያክል የስራ እድል መፍጠር የተቻለው እና በሀገር ደረጃ ከስራ መፍጠር አንጻር፣ የውጭ ሀርድ ከረንሲ ከማግኘት አንጻር እያደረገ ያለው አስተዋጽኦ አንዱ ነው። በተለይ ወደ ሎካል ኢኮኖሚው ስንመጣ ደግሞ አሁን ይህንም ጥናት እንደሚያሳየው ሶማሌ ክልል አካባቢ ከእንስሳት እርባታው ከሚያገኙት ገቢ ቀጥ ተብሎ የሚመጣው ከደኑ ነው። የተጠቀሰው የቆላማ አካባቢ ኗሪ አርብቶ አደርና ከፊል አርብቶ አደሩ ማህበረሰብ ኑሮውን የሚደግፍበት ሌላ የገቢ ምንጭ የሚያገኝበት አጋጣሚ ብዙም ስላልተመቻቸ ዋና ትኩረቱ ደኑ ላይ መሆኑን ነው ጥናቱም በዚህ ላይ ያካሄደው የደን ተመራማሪ የሚያስረዳው። የኔ ጥናት የሚያሳየው የአንድን አርብቶ አደር አመታዊ ገቢ እስከ ሰላሳ አምስት ፐርሰንት ድረስ የሚሸፍነው ከደኑ ነው። እንደውም ጥናቶች የሚያሳዩት አሁን ይህም ጥናት የሚያሳየው በባለፉት ሁለት ሶስት አስርት አመታቶች ብርቁ በጣም እየከፋ ስለመጣ፣ ለምሳሌ ሶማሌ ክልልን ብንወስ የእንሰሳቱ አስተዋጽኦ እየቀነሰ እየቀነሰ ነው የመጣው። በሂደት ግን የደኑ አስተዋጽኦ እየጨመረ እየጨመረ ነው የመጣው እና በከፍተኛ ሁኔታ የማህበረሰቡን ህይወት ከማገዝ አንጻር አስተዋጽኦ እያደረገ እያደረገላቸው ነው ያለው። የአየር ንብረት ለውጡን እንዲቋቋሙ ለምሳሌ ድርቅ ሲሆን ወተት የለም፣ ስጋ የለም። ነገር ግን ደኑ አለ። በተወሰነ መልክ እጣን ይለቅማሉ። የማገዶ እንጨት ይለቅሙና ወደ ገበያ ይዘው ይመጡና የተወሰነች ነገር ለልጆቻቸው ገዝተው ወደ ቤታቸው የሚመለሱበት ሁኔታ ነው ያለው እና ለአዳፕቴሽንም ከፍተኛ የሆነ አስተዋጽኦ ነው እያደረገላቸው ያለው። የቆላ አካባቢ ደረቅ ደን ለማህበረሰቡም ሆነ ለአካባቢ ተፈጥሮ የሚያደርገው አስተዋጽኦ በዚህ ብቻ አይገደብም። እንደ ተመራማሪው ጥቅማቸው ዘርፈ ብዙ ነው። በዚያም ላይ ተገቢውን አሰራር በማሻሻል ደግሞ የበለጠ መጠቀም ይቻላል። አካባቢ ጥበቃ ላይ ከፍተኛ የሆነ አስተዋጽኦ ነው እያደረገላቸው ያለው ደኑ ነው። ድርቁንም ከመከላከል አንጻር፣ የበረሃማነቱን መስፋፋት ከመከላከል አንጻር፣ ጥላ ከመስጠት አንጻር፣ ያሉትን እጃቸው ላይ የቀሩትን እንስሳቶችም ከማቆየት አንጻር፣ ምክንያቱም ከብቱ መኖ የሚመጣው ከዚ ከደረቅ ደኖች ስለሆነ ከፍተኛ የሆነ አስተዋጽኦ ነው እያደረጉ ያሉት። ነገር ግን ይህንን አስተዋጽኦ ከዚህም በላይ ማ ታደግ ይቻላል። ፖሊሲውን እያሻሻሉ በደንብ ኢንተግሬት እያደረግ ነው የምንሄድ ከሆነ ለአካባቢው ኢኮኖሚም ለሀገር ኢኮኖሚም በከፍተኛ ሁኔታ ሊጠቅም የሚችልበት ሁኔታ መፍጠር ይቻላል። አካባቢ ጥበቃ ላይም እንደዚሁ ሰስተነብል ዴቨሎፕመንት ለማምጣት ቆላማ አካባቢዎች ላይ ደረቅ ደኖች የሚያደርጉት አስተዋጽኦ ቀላል እንዳልሆነ ነው ጥናቶቻችን እያሳዩ ያሉት። የቆላ ደረቅ ደኖች ለኢኮኖሚም ሆነ ለአካባቢ ተፈጥሮ ጥበቃ ያላቸውን ከፍተኛ ጠቀሜታ የሚያመላክቱ ጥናቶች በተለ ለተለያዩ ጊዜ አቀርበዋል። እነዚህን ደረቅ ደኖች እየተንከባከቡ ከእንስሳት እርባታው ጋር በማቀናጀት የተሻለ ጥቅም ማግኘት የሚያስችል ተስፋ ቢኖርም ብዙ መስራት ያስፈልጋል። ዶክተር አደፍረስ እንግዲህ እነዚህን ጥናቶች ወደፊት ከሚወጡ የፖሊሲ ግብአቶች ሆነው አገልግለው እነዚህ ደኖች ከመጥፋት ይልቅ ወደ ልማት ውስጥ እየተቀዳጁ የሚሄዱበት ሁኔታ እየተመቻቸ ይሄዳል የሚል ተስፋ ነው ያለኝ። አሁን ባለው ሁኔታ ከዚህ ከእንስሳት እርባታው ከእርሻው ጋር አብሮ አቀናጅቶ ለመሄድ የተወሰኑ ጥረቶች አሉ። ነገር ግን ደኖቹ ራሱ በሚገባ በብዛት ስላልተጠኑ እና መረጃው ያለው መረጃ ራሱ ገና በሂደት ላይ ያለ ስለሆነ በደንብ ማቀናጀት ና ወደ ልማት ውስጥ ማስገባት የተቻለ አይመስለኝም። እና እዛ ላይ ብዙ መሰራት ይኖርበታል። ምክንያቱም ደኖቹ ከጊዜ ወደ ጊዜ እየተመነጠሩ እየጠፉ ጠቃሚ የሚባሉት ዛፎች እየጠፉ ጠቃሚ ባልሆኑት እየተተኩ ያለበት ሁኔታ ነው ያለው እና በአንዳንድ አካባቢዎችም ጥናቶች የሚያሳዩት በረሃማው እየተስፋፋ እነዚህን ደኖች እየቀየራቸው ወይም እያጠፋቸው ያለበት ሁኔታ ነው ያለው። እዛ ላይ እንግዲህ ብዙ መሰራት ያለበት ሁኔታ እንዳለ ነው የሚሰማኝ። አድማጮች ዶክተር አደፍርስ ወርቁን ለሙያዊ ማብራሪያው እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። እናንተም አስተያየት ጥቆማችሁን ላኩልን። ሸ እየለገሰነኝ ሰላም ሁኑ።